ወደ ጣሊያን የሚጎርፈውን ፍልሰተኛ መከላከል የሚያግዝ አዲስ ዘዴ ስራ ላይ ልተዋል እንደሆነ ተሰምተዋል። ይህን በተመለከተ አሉላ ከበደ ቀጣዩን መሰናዱ አቀናብረዋል። ጣሊያናዊው አሳ አጥማጅ ፓርቴኒኮ ቪንቼንዞ እንደ አውሮፓውያን የቀን አቆጣጠር በ2022 አንድ ማለዳ ላይ ከባህሩ ላይ ሳለ 24 ስደተኞችን ያሳፈረች አንዲት ከአፍሪካ የተነሳች አነስተኛ ጀልባ ወደ አውሮፓ ለመሻገር ስትሞክር ይመለከታል። ጀልባውን አስነስቶም ወደ እነርሱ በተጠጋበት ወቅት ድንገት ፍልሰተኞቹ ዘለው ከእርሱ ጀልባ ላይ መሳፈር ያዙ። ሊረዳቸው ከመሞከር ውጪ ሌላ አማራጭም አልነበረውም። ሶይ ስለ ቤተሰቦቻቸው አሰብኩ። በዚች ምድር ላይ የምንኖረው አንድ ጊዜ ብቻ እንደመሆኑ እርስ በርስ መረዳዳት እንዳለብን አብዝቻ አስባለሁ እናም በምችለው ሁሉ ለመርዳት ሞክራለሁ። ቪንቼንዞ ድንገት ከባህሩ የሚሰጥሙትን ፍልሰተኞች በመታደግ ሥራ ተጠምዶ ራሱን ያገኘ ብቸኛው የላምፔዱዛ ነዋሪም አይደለም። ከዚህ የሚገኙ አሳስጋሪዎችም በሙሉ ከጣሊያን ባለስልጣናት ጋር በመተባበር በየቀኑ ማለት ይቻላል ከባህር የመስጠም አደጋ የሚገጥማቸውን ስደተኞች ይታደጋሉ። እንደ አውሮፓውያን የቀን አቆጣጠር ከሰኔ 1 2023 አንስቶ በነበሩት ከ12 በላይ ወራት ውስጥ ቁጥራቸው 95 ሺህ የሚጠጉ ስደተኞች ከላምፔዱዛ ደሴት ደርሰዋል። ካለፈው ጥር ወር አንስቶም የጣሊያን መንግስት ፍልሰትን ለመግታት ማቲ ፕላን በመባል የሚታወቀውን ይህን አዲስ ፖሊሲ አውጥቶ ተግባራዊ ለማድረግ መንቀሳቀስ ጀምሯል። እቅዱ ከአፍሪካ ጋር ያላትን ግንኙነት በአዲስ መልክ ያስተካክላል ብላ የምታምነው ጣሊያን ልማትን የሚያጎለብትና የስራ ዕድሎችን የሚፈጥር ብሎም ፍልሰተኞችን የትውልድ ሀገራቸውን ለቀው እንዳይሰደዱ ያደርጋል የሚል ተስፋ አሳድራለች። ማዳሌና ፕሮኮፒዮ የአውሮፓ የውጭ ግንኙነት ምክር ቤት የአፍሪቃ ፕሮግራም ከፍተኛ የፖሊሲ ጉዳዮች አዋቂ ናቸው። በቀጥታ ጉዳዩ ይኸው ነው። የህዝብን ሀብት ተጠቅሞ የኢንቨስትመንት ሁኔታውን ለማሻሻል መስራት፣ አፍሪካ መዋለንዋይ ትሻለች። መደበኛ ያልሆነ ስደትን ለሚመለከተው ፈተና አንዳች ሁነኛ መፍትሄ ማበጀት፣ ከሁለት ዓመት በፊት ለሥልጣን ያበቋቸውን ቀኝ አክራሪ ዝንባሌ ያላቸው መራጮችን ማስደሰት ለሚጠበቅባቸው የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ትልቁ ግብ ነው። እቅዱ ከሰራም ልማት መራ አካሄድ ለተቀረው አውሮፓ ምሳሌ ሊሆን እንደሚችል ተንታኞች ይናገራሉ። አንድም አውሮፓዊ ሀገር እንደ ቻይና ና የባህረ ሰላጤው ሀገራት ከመሳሰሉት ሌሎች ዓለም አቀፍ ተዋናዮች ጋር መወዳደር አይችልም። ከጣሊያን መሀል ሀገር ይልቅ ለቱኒዚያ ና ለሊቢያ ቅርብ ወደሆነችው ወደ ላምፔዱዛ ስንመለስ ታዲያ እንደ መብት ተሟጓቾቹ እይታ አንድ ነገር ከመሰረቱ መለወጥ አለበት። ማቲልዳ ኤትዛጎ ማልዱሳ ከተባለው የስደተኞች ደጋፊ ቡድን ጋር ይሰራሉ። በእነዚህ ዓመታት ውስጥ የሜዲትራኒያንን ባህር አቋርጠው የሚደርሱ ሰዎች አሉ። ይሄ ሁኔታ ፈጽሞ መከሰት የለበትም። እጅግ አደገኛና ለደህንነት አስጊ ሲሆን፣ አያሌ ሰዎችም ለሞት እየተዳረጉ ወይም ወዳጅ ዘመዶቻቸውን እያጡ ነው። ኤትሳኮ ጣሊያንና ሌሎች የአውሮፓ ሀገራት በአሁኑ ወቅት የሚከተሉትንና ዋነኛ ትኩረታቸውን ስደተኞችን በኃይል በመመለስ ላይ ያተኮሩ በአፍሪቃ ሀገራት ያሉ ጸጥታ አካላትን ከሚደግፉ ፖሊሲዎች ጋር አይስማሙም። ቪንቼንዞ በበኩላቸው አደገኛውን የባህር ጉዞ ለማስቆምና በላምፔዱዛ ነዋሪዎች ላይ የሚያሳድረውን ጫና ለማቃለል የተሻለ የትብብር ስራ ማሳየት እንደሚሹ ይናገራሉ። በባህር ላይ ሳሉ ለልፈት የሚዳረጉ በርካታ ሰዎች አለማየት ጤናማና የተለመደ ነገር ሊሆን ይገባዋል የሚሉት ቪንቼንዞ ዓለም አቀፉ ማህበረሰብ ከአንዳች ስምምነት ላይ መድረስ ከቻለም የብዙዎችን ሕይወት መታደግ እንደሚቻል እርግጠኛ ናቸው። ማ በርሜ የውና ኮሳ ኖርማሊስመ ቢኖም በደሬ ቆስተ ሞርተ እንደ ቆስተ ፐርሶኔ ለእኔ ይህን መሰል ሞት አለማየት ፍጹም ጤነኛው ጉዳይ ነው ብያምናለው። ዓለም አቀፉ ማኅበረሰብ ብቻ ሁሉም ካንዳችሁ ነኛ ስምምነት ላይ መድረስ ከቻለ በአንጻሩ ቁጥሩ የበዛ ሞት ማስቀረት እንደሚቻል እርግጠኛ ነኝ። ባለሥልጣናት ይፋ እንዳደረጉትም ባለፈው ዓመት ብቻ ቁጥራቸው ከ300 በላይ የሚሆኑ የሜዲትራኒያንን ባሕር ለማቋረጥ ሲሞክሩ ለህልፈት ተዳርገዋል። የስደተኞች መብት ተሟጋቾች እንደሚያምኑት ግን አያሌ ሌሎች የገጠማቸው ዕጣ ባለመዘገቡ እንጂ ቁጥሩ ከዚህም በእጅጉ yeah like i know